የሶማሌ ክልል መንግስት ሰሞኑን በአፋርና በኢሳ ሶማሌዎች መካከል የተፈጠረው ግጭት መንስኤ በሁለቱ ክልሎች አስቀድሞ የተፈረመውን የሰላም ስምምነት በጣሰ መልኩ ሰፈራ በተከለከለበት ቦታ ሰፈራ በመጀመሩ ነው ብሏል። የአፋር ክልል በበኩሉ ያሰፈርኳቸው ሰዎች በጎርፍ የተፈናቀሉ ናቸው ብሏል። የሶማሌ ክልል የአፋር ታጣቂዎች በፈጸሙት ጥቃት ሀያ ሰባት ሰላማዊ የኢሳ ሶማሌዎች ተገድለዋል ሲል የአፋር ክልል በበኩሉ ደግሞ በኢሳ ሶማሌዎች ስምንት ሰዎች ተገድለውብኛል ሲል ቅሬታውን አሰምቶ ነበር። ባለፈው ማክሰኞ ሁለት የትምህርት ሚኒስቴር ባልደረቦች መገደላቸውን ተከትሎ የመከላከያ ሚኒስተር በገዳ ማየቱ ወይም ገርበ ኢሴ ቀበሌዎች የነበረውን ሚና የሶማሌ ክልል ተችቶታል። በትላንትናው ዕለትም በሲቲ ዞን በርካታ ወረዳዎች የመከላከያ ሰራዊትን ሚና የሚያወግዝ የተቃውሞ ሰልፎች ተካሂደዋል። አዲስ ቸኮል ዝርዝር ዘገባ አለው። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ለቪኦኤ በሰጡት ቃል በአፋር ክልል የሚንቀሳቀሱ ታጣቂዎች 27 ሰላማዊ የእሳ ሶማሌዎችን ገድለዋል ሲሉ ወቅሰዋል። ባለፈው ሰኞ እንደተፈጸመ በሚነገረው በዚህ ግድያ ዙሪያ ከሁለት ቀን በፊት ለቪኦኤ ቃላቸውን የሰጡት የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን በተጠቀሰው እለት የእሳ ሶማሌ ታጣቂዎች በጎርፍ በተፈናቀሉ የአፋር ሴቶች፣ ህጻናትና አረጋውያን ላይ ጥቃት ፈጽመው ስምንት ሰዎች መግደላቸውን ገልጸው ነበር። ከሁለት ቀን በፊት እንግዲህ በገላዶ ወረዳ ሳርከሙና ቴሎ ቀበሌ የሚባል የወረዳ የመንደር መሰባሰብ ማዕከል አለና እዛ ማዕከል ላይ እንግዲህ ከሌሊቱ አስራ አንድ ሰዓት ላይ በአርብቶ አደር ማህበረሰቦች ላይ የተከፈተ ጥቃት አለ። ጥቃቱም ያው በብዛት ሴቶችና ህጻናት ነው የተጎዱት። አቶ አህመድን ዛሬ ለማግኘት ያደረግነው ሙከራ አልተሳካም። ሰኞ ዕለት ሁለቱም ወገኖች ጥቃት ተፈጸመብን የሚሉትን ግጭት መንስኤ በተመለከተ የሶማሌ ክልል መንግስት ቃል አቀባይ ወይዘሮ ሂቦ አህመድ አስቀድሞ በሁለቱም ክልሎች መካከል የነበረ ስምምነትን የጣሰው የአፋር ክልል መንግስት ነው ይላሉ። ከዛ ስምምነት ውስጥ አንደኛው አዲስ ሰፈራን የመሬት ጉዳይ የሚል ስምንት ነጥቦች የያዘ ስምምነቶች ነበሩ። እነዚህ ስምምነቶች ሁለት ወንድማሞች የማቀራረብ ስራ እየተሰራ ነበረ በሶማሌ ክልል በኩል ሆኖም ግን በአፋር አዋሳኝ አካባቢ ላይ ሀያ ሰባት ሰው የሞቱበት ክስተት አዲስ አፈራ በአፋር በኩል የማድረግ በሰዎች ላይ ጥቃት በልዩ ፖሊስ እና በመሌሽያዎች በንጹሀን ሶማሌዎች በገርባ ዒሴ ቀበሌ ላይ ተወሰደ ግድያ ነበረ። የአፋር ክልል ግን ያሰፈርኳቸው ሰዎች በጎርፍ አደጋ የተፈናቀሉ ዜጎች ነው ሲል ያስተባብላል። የክልሉ ቃል አቀባይ አቶ ማህመድ ካልዮታ ጥቃት የተፈጸመውን በእነሱ ላይ ነው ይላሉ። ገላሉ ወረዳ ተረከሙና ቴሌ ቀበሌ ላይ ከጎርፍም ወጥተው እዛም መመንደር የነበሩበት አትቦታ ላይ ተቀላቅለው ከጎርፍ ቤት ንብረታቸውን አጥተው እዛ የተቀላቀሉ ማህበረሰብ ነው የነበረውና እንግዲህ እዛ ማህበረሰብ ላይ ከሌሊቱ አስራ አንድ ሰዓት ላይ ታጠቁ የተደራጁ ኃይሎች ተኩስ ከፍተው አብዛኛው ሴቶች እና ህጻናት እንደዚሁም ደግሞ ሽማግሌዎች ህይወታች አጥተውበታል። ማህበረሰቡ በጎርፍ የተጎዳ ማህበረሰብ ነው። ቤት ንብረቱን ያጣ ማህበረሰብ ነው። ባለፉት ሁለት አመታት ከወትሮ በተለየ ሁኔታ በአካባቢው የተባባሰው ግጭት የአራት መቶ ሰዎችን ህይወት የቀጠፈው ነዋል ሲሉ ወይዘሮ ሂቦ ይናገራሉ። ከዚህ አለመረጋጋት ጀርባ ብዙ ተዋናዮች ሊኖሩ ይችላሉ የሚሉት ቃል አቀባይዋ የሶማሌ ክልል ዘላቂ ሰላም ለማስፈን ጥረት ሲያደርግ ነበር ብለዋል። የአፋር ክልል የጎርፍ ጥቃት ሲደርስበት ግንባር ቀደም ደራሽ የነበረው የሶማሌ ክልል እንደነበር ያስታውሱት ወይዘሮ ሂቦ ከሁለት ሳምንት በፊትም በክልሉ ምክትል ርዕሰ መስተዳደር አቶ ኢብራሂም ኡስማን ይሰራሉ ቡድን ዘላቂ ሰላም በሚሰፍንበት ሁኔታ ላይ በአካባቢው ተገኝቶ ከአፋር ክልል አመራሮች ጋር ሲመክር እንደነበር ተናግረዋል። ሰሞኑን ለተከሰተው ግጭት መንስኤ የሆነው ሰፈራ በተመለከተም ሰፈራው የተካሄደው የዋሾን ዝሙላት በቁጥጥር ስር ከዋለ በኋላና በሶስት አቅጣጫ መሆኑ ሰፈራው የጎርፍ ተጎጂዎችን ለመታደግ ሳይሆን በሰላም ሚኒስትር አደራዳሪነት ሰፈራ ላለማካሄድ ከገቡት ስምምነት ሆን ብለው ለማፈንገጥ ነው ብለዋል። ግጭቱ በተከሰተ ማግስት ሁለት የትምህርት ሚኒስቴር ሰራተኞች መገደላቸውን ተከትሎ የመከላከያ ሰራዊት ወደ ገዳማዊት ወይም ገርቤስ ከተማ መግባቱንና መከላከያ እዛ ገብተዋል። ከዛ በኋላ ሞት ተከስቷል። በእርግጠኝነት መከላከያ የገደላቸውን ሰዎች ቁጥር ባላቅም ምርመራ መደረግ አለበት። መጀመሪያ ምርመራ መደረግ አለበት። እዛ አካባቢ ላይ ሰላም እንዳይሰፍን የሚፈልጉ አካላቶች አሉ። ይሄ የታወቀ ነው። በሁለቱም አመት እየጮኑ ያለ ነው። እዛ ሰላም እንዳይሰፍን የሚፈልጉ አካላቶች አሉ። እነዛ ሰዎች የሚፈጥሩትን ነገር ብዙም ተገና አድርገው ነው እየፈጸሙ ያሉትና ይህንን ዘላቂ መፍትሄ ማግኘት አልቻል አለባቸው። ህዝቡ በጣም ተቸግሯል። ንብረታቸው ወድመዋል። እነሱ ህይወታቸው እያለፈ ነው። ውሃ ህዝብ ነው ያለው። ይሄ ሁሉ ችግር ያለበት አሁን ደግሞ በየቀኑ ይሄን ያህል ህዝብ ስናጣ ምን ያህል ከባድ አደጋ እንደሆነ በትናንትናው እለትም ሽኒ ላይ እና ብኬ ከተሞችን ጨምሮ በሲቲ ዞን በሚገኙ በርካታ ወረዳዎች የመከላከያ ሰራዊት ወደ ገርበይሴ ወይም ገዳማዊቱ ከተማ መግባቱንና እዚያም የነበረው ሚና የሚያወግዝ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል